ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 28 2012 ዓ ም ዝግጅታችን ጀመረ። የትግራይ ክልል መንግስት በሳውዲ አረቢያ በችግር ውስጥ የሚገኙ የክልሉ ተወላጅ ስደተኞች ወደ ሀገራቸው እንዲመለሱ የፌዴራል መንግስት ፍቃደኛ ባለመሆኑ በቀጥታ ከሳውዲ ወደ መቀሌ ቢመጡ እንቀበላቸዋለን የሚል ደብዳቤ ለሳውዲ ንጉሳዊ ቤተሰብ ላከ። በደብዳቤው ላይ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ካሳሁን ብርሃኑን ጠይቀናል። በማያሻማ ሁኔታ እንዲህ አይነት ግንኙነት አካሄዶችን በምንም መመዘኛ ለክልል መንግስታት ህገ መንግስቱ አልሰጠም። ህገ መንግስቱን የሚባረር አካሄድ ነው። ምክትል ፕሬዚዳንት የተከተሉት ብዬ ነው የማስበው። በሌላ በኩል የኢፌዴሪ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ደግሞ ሁለት ሺህ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው የመመለስ ስራ እየተሰራ መሆኑን ገልጿል። የአዋሽ ወንዝ ሙላት በምስራቅ ሸዋና በአርሲ ዞኖች ያስከተለው ጎርፍ ለሀያ ሺህ ሰዎች መፈናቀል ምክንያት ሆኗል። ድሬዳዋ ውስጥ የሚደረገው የአደንዛዥ እጽ ዝውውር አሳሳቢ መሆኑን የድሬዳዋ ከተማ ፖሊስ አስታውቋል። እነዚህንና ሌሎች ዘገባና ትንታኔዎችን ከምሽቱ ዝግጅታችን ታደምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችው ዜናዎቹን የማሰማችው ቆንጅ ይታየ ነኝ። የትግራይ ክልል መንግስት ካቢኔ የፌዴሬሽን ምክር ቤት ሊያካሂደው ያቀደው አስቸኳይ ስብሰባን አስመልክቶ መግለጫ አውጥቷል። ሙሉጌታ አጽብሃ ዝርዝሩን ይዟል። የትግራይ ክልል መንግስት ካቢኔ የፌዴሬሽን ምክር ቤት ሊያካሂደው ያቀደው አስቸኳይ ስብሰባ አስመልክቶ መግለጫ አውጥቷል። መግለጫው በትግራይ ክልል ሊካሄድ የታቀደው ምርጫ ቅድመ ዝግጅቶች ማለቃቸው በመግለጽ ምርጫው ማደናቀፍ አይቻልም ብሏል። የክልሉ ካቢኔ ማምሻውን ባወጣው መግለጫ ፌዴሬሽን ምክር ቤት በደብዳቤ የክልሉ ምርጫ እንዲቆም አስጠንቅቆ እንደነበረና በጊዜው ምላሽ እንደተሰጠው የገለጸ ሲሆን ምክር ቤቱ ባልተለመደ መንገድ አጀንዳው ያልታወቀ አስቸኳይ ስብሰባ ጠርቷል ብሏል። በሕገ መንግስቱ መሰረት የሚካሄደው የክልሉ ምርጫ ለሰከንድም አይቋረጥም ሲል ገልጿል። የትግራይን ምርጫ ለማስቆም ወይም ለማደናቀፍ የፌዴሬሽን ምክር ቤት የሚወስደው ማናቸውም ውሳኔ እንደ ጦርነት አዋጅ ይቆጠራል ብሏል። መግለጫው በዚህ ምክንያት ለሚፈጠረው ችግር ተጠያቂው የፌዴሬሽን ምክር ቤትና ጠቅላይ ሚኒስትሩ መሆናቸው ወዳጅም ጠላትም ሊያውቀው ይገባል በማለትም ገልጸዋል። ምርጫው እንዲሳካ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንዲሁም የዓለም አቀፍ ማህበረሰብ እንዲያግዙም ጥሪ አቅርቧል። የፌዴሬሽን ምክር ቤት በትግራይ ክልል የሚካሄደው ምርጫ ይህ ህገ መንግስታዊ ነው፣ ሊቆም ይገባል በማለት ደብዳቤ ወደ ክልሉ ልኮ ነበር። በተጨማሪም ምክር ቤቱ የሚወያይበት አጀንዳ ያልታወቀ አስቸኳይ ስብሰባ ጠርቷል። ለአሜሪካ ድምጽ ሙልጌታ ጽበሀ መቀለም። የኢዴፓ አመራር አባል የሆኑት አቶ ልደቱ አያሌው በሌላ የክስ መዝገብ ዛሬ ፍርድ ቤት ቀርበዋል። አቃቢ ህግ እጃቸው ላይ የተገኘ ሰነድ ህገ መንግስቱን ለመናድ አልሞ የተዘጋጀ ነው በማለት ክስ ለመመስረት ምርመራ ላይ መሆኑን ለችሎቱ አስረድቷል። ፀሐይ ዳምጠው ዝርዝሩን ይዛለች። የኢትዮጵያ ዴሞክራሲያዊ ፓርቲ አዴፓ አመራር አባል የሆኑት አቶ ልደቱ አያለው ዛሬም ፍርድ ቤት ቀርበው ጉዳያቸው መታየቱ ተገልጿል። አቃቤ ሕግ በችሎቱ ተገኝቶ እጃቸው ላይ እየተገኙ ሰነዶችን ተከትሎ ክስ ለመክፈት እየመረመረ መሆኑን ለችሎቱ አስረድቷል ስሉ የአዴፓ ፕሬዚዳንት አቶ አዳነ ታደሰ ለአሜሪካ ድምጽ ገልጿል። የሚያስከት ነገር አልተገኘበትም በሚል ፍርድ ቤቱ መዝገቡን ዘግቶት ነበር። ሆኖ ፖሊስ ውሳኔውን ተግባራዊ ሊያደርግ ባለመቻሉ ዋትና ጥያቄ ማሪቱ አስገብተን ነበር። በዛ መሰረት ዛሬ አራት ሰዓት ላይ አቶ ምረደ መከራከሪያ አድርጎት ያልቀረበውን ሰውነቱ የሽግግር ሰነድ በማዘጋጀት እና ከድጹ ወደ ድማቱ የሚመጣ በማዘጋጀት በሕግወጥ መንገድ መንግስትን ለመገልበጥ ሰው ተንቀሳቅሷል። በዚህም የሰው የውስጥ ሰብቷን ንብረት ወድሟል በሚል ዋስትናውን እንዲከለከል ጥያቄ ያቀርበው ፍርድ ቤቱ ደግሞ ውሳኔውን ለመወሰን የምርመራ መዝገቡን አቅርቡ ሊንች አካባቢ ግን ፖሊስም የምርመራ መዝገቡ እያችላያለ ወደ ፌደራል ተልኳል በሚል አሲመል ሀዲድም ፖሊስም ያንን የምርመራ መዝገብ ይዘው መቅረብ ቻሉ። ፍርድ ቤቱ በጉዳዩ ላይ ለመጨረሻ ጊዜ ነገ ስምንት ሰዓት መዝገቡን ይዛችሁ ቅረቡ። መዝገቡ ነገ በስምንት ሰዓት መቅረብ ካልቻለ የአቶ ልደቱ አያሌው ጠበቃ ለደንበኛቸው ዋስትና እንዲፈቀድላቸው ለፍርድ ቤቱ አመልክቷል። የቢሾፍቱ ከተማ አቃል በበኩሉ አቶ ልደቱ አያሌው የአርቲስት አጫሉ ሁንዴሳ ግድያን ተከትሎ አመፅና ሁከትን በመቀስቀስ በህገወጥ መንገድ የመንግስት ምስረታ ለማከናወን አቅደው በመንቀሳቀስ ተጠርጥረው በቁጥጥር ስር መዋላቸውን ለችሎቱ ገልጿል። የሁለቱን ክርክር የተከታተለው ፍርድ ቤት መዝገቡን መርምሮ ብይን ለመስጠት ለነገ ከሰዓት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምፅ তো নেই সাম በኢትዮጵያ የኮቪድ-19 ዕለታዊ መረጃ ዜና ባለፈው 24 ሰዓት ውስጥ ለ2778 ሰዎች የኮሮና ቫይረስ ምርመራ ተከናውኖ 84 ሰዎች ላይ ቫይረሱ እንደተገኘ ማምሻውን ከጤና ሚኒስቴር ያገኘ ነው መረጃ አመልክቷል። በዚሁ የ24 ሰዓት ጊዜ ውስጥ የ10 ሰዎች ሕይወት በኮቪድ-19 ሳቢያ ማለፉንም መረጃው ያሳያል። ከሞቱት ሰዎች መካከል ስድስቱ በአዲስ አበባ ሲሆኑ ሁለት በአማራ ክልል፣ አንድ በድሬዳዋ ከተማ፣ አንድ ሰው በደቡብ ክልል የጤና ማዕከሎች የተገኙ መሆኑን ነው መረጃው የሚጠቁመው። ኤርትራ ውስጥ በተለያዩ አካባቢዎች የታየው የበረሃ አንበጣ ወረሽኝ በግጦሽና በሰብል ላይ ጉዳት ከማድረሱ አስቀድሞ ለመቆጣጠር ጥረት እየተደረገ መሆኑ ተገለጸ። ሕዝቡ፣ አስተዳደሮቹ፣ የመከላከያ ኃይሉና የግብርና ባለሙያዎች በህብረት እየሰሩ መሆኑን የግብርና ሚኒስቴሩ ማስታወቁን የገለጸው ዘጋቢያችን ብርሃነ በርሄ ይኸው ጥረት ያንበጣ ወረሽኝ አደጋ እስከሚወገድ እንዲቀጥል ጥሪ ማቅረቡን አክሎ ከአስመራ ቀጣዩን አጠናቅሯል። ካለፈው ሳምንት ጀምሮ በተለያዩ የኤርትራ ክፍሎች በንዑስ መጠን መታየት የጀመረው የበረሃ አንበጣ ወረርሽኝ ወደ ተለያዩ የሀገሪቱ ክፍል እየተስፋፋ በመሆኑ የአንበጣ መንጋውን በቁጥጥር ስር ለመዋል በውህደት እየተሰራ እንደሆነ የኤርትራ ግብርና ሚኒስቴር አስታውቀዋል። ካለፈው ውድ ንሐሴ 24 ጀምሮ በአንሰባ ሪጅን መከሰት የጀመረውን የአንበጣ መንጋ ቁጥጥር ስር ለማዋል በሶስት ወረዳዎች ከመቶ በላይ ሄክታር ላይ ሰፊ የቁጥጥር ስራ እየተሰራ እንደሆነ ተገልጿል። በተመሳሳይ ባለፉት ሶስት ቀናት በሰሜናዊ ቀይ ባህር ሪጅን በአፍ አበት፣ ሽዕብና ፎሮ የታየውን መንጋ ለመቆጣጠር በተጀመረው ስራ ከ400 በላይ ሄክታር ሰፊ የቁጥጥር ስራ እንደተሰራ፣ የቁጥጥር ስራውም እንደሚቀጥል ተገልጿል። በማዕከል ሪጅን የታየው መንጋ በቅጦሽና በሰበል ላይ ጉዳት ሳያደር ድረስ በቁጥጥር ስር ለመዋል ከነሐሴ 23 ጀምሮ የመከላከያ ኃይል መስተዳድሮችና የግብርና ባለሙያዎች ሰፊና የተዋሃደ የቁጥጥር ስራ እየሰሩ እንደሆነ ያመለከተው የግብርና ሚኒስቴር በአስር የገጠር አካባቢዎች ከ700 በላይ ሄክታር የሚሸፍን የአንበጣ መንጋ ላይ በተወሰደው ጸረ ተባይ መድኃኒት የመርጨት ስራ ቁጥጥር ስር እንደዋለና ወረርሽኙን የመመከት ስራው እየቀጠለ እንደሆነ ገልጸዋል። በደቡብ ሪጅን በድባርዋ ለቀምሐረና ሰን አፈ ወረዳዎች በትንሽ ቁጥር የታየው የበረሃ አንበጣ፣ በቁጥጥር ስር እንደዋለም የግብርና ሚኒስቴር ጨምሮ አስታውቋል ብርሃነ በረሀ ለአሜሪካ ድምጽ ከአስመራ። የቀድሞ የማሊ ፕሬዚዳንት ኢብራሂም ቡባካር ኬታ ዋና ከተማዋ ባማኮ የሚገኝ ሆስፒታል ለሕክምና መግባታቸው ተሰማ። ኬታ የታመሙትና ሐኪም ቤት የገቡት ያመጹባቸው ወታደሮች ባካሄዱት መፈንቅለ መንግስት ከስልጣናቸው አውርደው እስር ቤት ባስገቧቸው በአስረኛ ቀናቸው መሆኑ ነው። የሰባ አምስት አመቱ የቀድሞ መሪ ምን እንደታመሙም ሆነ የሕመማቸው ይዞታ ምን ደረጃ ላይ እንዳለ በዝርዝር የተገለጸ ነገር የለም። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ በሀምሳዎቹም የሀገሪቱ ክፍለ ግዛቶችና በርካታ ትላልቅ ከተሞች በሙሉ የጤና ባለስልጣናት የኮሮና ቫይረስ መከላከያ ክትባት እንደ አውሮፓውያን አቆጣጠር ህዳር አንድ ለማከፋፈል ዝግጅት እንዲያደርጉ ማሳሰቡን አረጋገጠ። ፕሬዝደንታዊ ምርጫው ከሚካሄድበት ዕለት ከሁለት ቀን በፊት ማለት ነው። ሲዲሲ ባለፈው ሳምንት ሐሙስ ባለ አራት ገጹን ማሳሰቢያ ለክፍለ ግዛቶቹ መላኩንና እስከ አውሮፓውያኑ ጥቅምት አንድ የክትባት እቅዶቻቸውን እንዲያረቁ መጠየቁን ትናንትና በቀዳሚነት የዘገበው መክላች የተባለው የዜና አገልግሎት ነው። የሲዲሲ ዲሬክተር ሮበርት ሬድፊልድ ኒውዮርክ፣ ቺካጎ፣ ፊላዴልፊያ፣ ሂውስተንና ሳን አንቶኒዮ ከተሞችን ጨምሮ ለሀገሪቱ ግዛቶች በጠቅላላ ማሳሰቢያውን መላካቸውን ኒውዮርክ ታይምስ ዘግቦታል። የጤና ጥበቃ ባለሙያዎች፣ ዘላቂ የጤና እንክብካቤ የሚያስፈልጓቸው ሕሙማን ማዕከል ሰራተኞችና፣ ሌሎችም የግድ ስራቸው ላይ መገኘት ያለባቸው ሰራተኞች እንዲሁም የብሔራዊ ጸጥታ ሰራተኞች በክትባቱ አሰጣጥ ቅድሚያ እንደሚኖራቸው የሲዲሲው ማሳሰቢያ ያመለክታል ተብሏል። በተጨማሪም እድሜያቸው ከ ስልሳ አምስት አመት በላይ የሆኑ አሜሪካውያን፣ የውህዳን ማህበረሰብ አባላት፣ ቀደምት አሜሪካውያን፣ በስር ላይ የሚገኙ ሰዎችም ቅድሚያ እንደሚያገኙ ነው ሲዲሲ ያከለው። ሲዲሲ ይህን ማሳሰቢያ ማውጣቱ ይፋ በሆነበት ወቅት የብሔራዊ የአለርጂና ና የተላላፊ በሽታዎች ኢንስቲትዩቱ ዲሬክተር ዶክተር አንቶኒ ፋውቺ በአመቱ ማለትም በዚህ የአውሮፓውያን ሀያ ሀያ ማብቂያ ለጉዳት የማያጋልጥ ና የሚሰራ ክትባት ይገኛል ብለው እንደሚተማመኑ ከመናገራቸው ጋር ተገጣጥሞ ተገኝቷል። ይሁን እንጂ አንቶኒ ፋውቺ ባለፈው ሳምንት ለሮይተርስ በሰጡት ቃለ መጠይቃቸው አንድ እንዲሆን የማንፈልገው ነገር አንድን ክትባት አዋጭነቱን የሚያሳይ ምልክት ሳይገኝ በጥድፊያ እንዲወጣ መፍቀድን ነው ብለዋል። ይህ ሊያስከትል የሚችለው አንድ አደጋ ክትባት በችኮላ እንዲወጣ ወይም ስራ ላይ እንዲውል ከተፈቀደ ሌሎችም ኤክስፐርቶች ክትባቶችን በሰው ላይ የሚደረጉ ሙከራዎቻቸው ሳይጠናቀቁ ስራ ላይ እንዲውሉ መፍቀድ ሕዝብ ላይ የጤና አደጋ ሊደቅም ይችላል፣ ክትባት አንፈልግም የሚለውንም ስሜት ይበልጡን ሊያጠናክረው እንደሚችል ስጋታቸውን አሰምተዋል። የአንዳንዶቹ ክፍለ ሀገሮች የጤና መምሪያዎች ሕዝቡን ስለ ክትባቶቹ ለማስተማር ለማከፋፈል ነዋሪዎችንም ለመከተብና ለመከታተል የሚያስችል በቂ የሰራተኛም ሆነ የገንዘብና የቁሳቁስ አቅም እንደሌላቸው ከወዲሁ ማስታወቃቸውን አሶሽየትድ ፕሬስ ዘግቧል። በቅርቡ ኤፒና የህዝባዊ ጉዳዮች ምርምር ማዕከል የተባለ አካል በጋራ ባወጡት የህዝብ አስተያየት ጥንቅር ከጠቅላላው አሜሪካውያን ውስጥ ክትባቱ ከተገኘ እወስደዋለሁ እንጂ ያሉት ግማሹ ብቻ ናቸው። የቀድሞ የኢጣሊያ ጠቅላይ ሚኒስትርና የሚዲያ ባለሀብቱ ሲልቪዮ በርልስኮኒ ኮሮና ቫይረስ እንደያዛቸው ተሰማ። የፎርዛ ኢታሊያ ፓርታቸው ቃል አቀባይ በርልስኮኒ ሁለት ጊዜ ተመርምረው ሁለቱም ቫይረሱን እንዳሳየ ገልጿል። ነገር ግን የህመም ስሜትም ሆነ ትኩሳት የላቸውም ሚላን አጠገብ ከሚገኘው ቤታቸው ስራቸውን እየሰሩ ናቸው ብሏል ቃል አቀባዩ። ሁለት ልጆቻቸውም ቫይረሱ በምርመራ እንደተገኘባቸው ነው ዜናው የገለጸው። የሰማኒያ አራት አመቱ ሲልቪዮ በርሊስኮኒ ኮሮና ቫይረስ ያገኛቸው ሳርዲኒያ ደሴት ላይ በሚገኘው የተንደላቀቀ ማረፊያቸው እረፍት ላይ ሳሉ ሳይሆን አይቀርም ተብሎ ነው የተጠረጠረው። እዚያ ከተገናኟቸው ጓደኞቻቸው በኋላ ቫይረሱ በምርመራ የተገኘላቸው እንዳሉ ነው የተሰማው። የኮሮና ቫይረስ ወረርሽኝ መጀመሪያ አብዝቶ ካጠቃቸው የአውሮፓ ሀገሮች አንዷ የሆነችው ጣሊያን ወደ ወትሯዊ ኑሮ ለመመለስም ከአህጉሩ ቀዳሚ ለመሆን ተስፋ አድርጋ የነበረ ቢሆንም የቫይረሱ ተያዦች ቁጥር አሁን በአሳሳቢ ሁኔታ እየጨመረ መጥቷል። ታዋቂ ሰዎችና ፖለቲከኞች ለቫይረሱ እየተጋለጡ መሆኑ የተደቀነባትን አደጋ አጉልቶ የሚመሰክር እንደሆነ እየተገለጸ ነው። በደቡብ አፍሪካ የፕሪቶሪያ ከተማ የጤና ሰራተኞች በቂ ደሞዝ አይከፈለንም፣ ከተህዋሲያን መጠበቂያ ቁሳቁስ እጥረትም አለብን ብለው የተቃውሞ ሰልፍ ማድረጋቸው ተገልጿል። በሀገሪቱ የሚገኙት የተረጋገጡ የኮቪድ-19 ተያያዦች እና በበሽታው የሚሞቱ ሰዎች አሀዝ በቅርቡ እየቀነሰ ይሁን እንጂ አሁንም በቫይረሱ ተጠቂዎች ቁጥሯ ከዓለም አምስተኛነቱን እንደያዘች ነች። የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ተፎካካሪ ጆ ባይደን ዛሬ ወደ ዊስካንስን ከኖሻ ከተማ ይጓዛሉ። ከሁለት ቀናት በፊት ፕሬዝደንት ዶናልድ ትራምፕ ከተማይቱን ጎብኝተዋል። ባይደን በኪኖሻ ቆይታቸው ህዝባዊ ስብሰባ እንደሚያደርጉና እንደሚያነጋግሩ ተገልጿል። የውይይቱ ዓላማ በሚሽገን ሐይቅ ላይ በምትገኘው አንድ መቶ ሺህ ህዝብ የሚኖርባት ከተማ አሜሪካውያንን ለማቀራረብና ለተደቀኑት ፈተናዎች አብሮ መፍትሄ ለመፈለግ ነው ሲል የሚስተር ባይደን የምርጫ ዘመቻ አስታውቋል። ከኑሻን ማክሰኞ ለት የጎበኙት ፕሬዝዳንት ትራምፕ ጥቁር አሜሪካዊ ጄከብ ብሌክ በነጭ ፖሊስ በሰባት ጥይት መመታቱን ተከትሎ በተጫረው ተቃውሞና ሁከት የወደሙና የተጎዱ ህንጻዎች ያሉበትን አካባቢ ተዘዋውረው መጎብኘታቸው ይታወሳል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 2012 ዓ.ም ምሽት ፕሮግራም ነው። ዝግጅታችንን በፌስቡክ ላይቭ አት ዌአምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቀድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የትግራይ ክልል ምክትል ፕሬዝዳንት ዶክተር ደብረ ጽዮን ገብረ ሚካኤል በሳውዲ አረቢያ በችግር ውስጥ የሚገኙ የክልሉ ተወላጅ ስደተኞች ወደ ሀገራቸው እንዲመለሱ የፌዴራል መንግስት ፈቃደኛ ባለመሆኑ ቀጥታ ከሳውዲ ወደ መቀሌ ቢመጡ እንቀበላቸዋለን የሚል ደብዳቤ ለሳውዲ ንጉሳዊ ቤተሰብ ላኩ። የኢፌዴሪ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ደግሞ ሁለት ሺህ የሚሆኑ ኢትዮጵያውያንን ከሳውዲ አረቢያ ወደ ሀገራቸው የመመለስ ስራ እየተሰራ መሆኑን ገልጿል። የመቀሌው ዘጋቢያችን ሙልጌታ ጽብሀ ዝርዝር ዘገባውን ያስደምጠናል። በትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ለሳውዲ አረቢያ ንጉሥ ሳልማን ቢን ዓብዱልዓዚዝ አልሳውዲ ደብዳቤ የተጻፈው ባለፈው ሐምሌ ወር ነበር። እስካሁን ለደብዳቤው የተሰጠ ምላሽ ባለመኖሩ ግን ሌላ የማስታወሻ ደብዳቤ በትናንትናው ዕለት መላኩን የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ዋቢ ያደረገው የትግራይ ቴሌቪዥን ዘግቧል። የተላከው ደብዳቤ የኢትዮጵያና የሳውዲ አረቢያ ግንኙነት ዘመናት ያስቆጠረ መሆኑን ያልነጃሽ መስጊድ በምሳሌነት በመጥቀስ ይገልጻል። በየጊዜው በሚያጋጥሙ ችግሮች ሳዑዲ አጋር ሁና እንደቀጠለችም አንስቷል። በሺዎች የሚቆጠሩ የትግራይ ተወላጆች ቀይ ባህርን አቋርጠው በእርስ በርስ ጦርነት በምትታመሰው የመን በኩል ህጋዊ ባልሆነ መንገድ ወደ ሳዑዲ ሲገቡ ሀገራቸው ስትቀበላቸው መኖሯም አስታውሷል። በአሁኑ ጊዜ በመጠለያ ያሉ ስደተኞች ወደ ሀገራቸው እንዲመለሱ የሳዑዲ መንግስት ጥረት ቢያደርግም የኢትዮጵያ የፌዴራል መንግስት አሳማኝ ባልሆነ ምክንያት ፍቃደኛ አልሆነም ብሏል። የትግራይ ክልል ምክትል ፕሬዚደንት ደብዳቤም በችግር ውስጥ የሚገኙ የክልሉ ተወላጅ ስደተኞች ወደ ሀገራቸው እንዲመለሱ የፌዴራል መንግስት ፍቃደኛ ባለመሆኑ ቀጥታ ከሳውዲ ወደ መቀለ አሉላ አባ ነጋ ዓለም አቀፍ ኤርፖርት ቢመጡ እንቀበላቸዋለን ይላል። የተጻፈው ደብዳቤም በመጠለያ ካምፖች ያሉ ኢትዮጵያውያን ወደ ሀገራቸው እስኪመለሱ የኮሮና ቫይረስ ወረርሽኝ እንዲከላከሉ ምቹ ሁኔታ እንዲፈጠርላቸውም ጠይቋል። በዚህ ጉዳይ ከውጭ ጉዳይ ሚኒስትር ምላሽ ለማግኘት ጥረት ብናደርግም አልተሳካም። ሆኖም የሚኒስትር መስሪያ ቤቱ ባወጣው መግለጫ ሁለት ሺ ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ከሳውዲ መንግስት ጋር በትብብር እየተሰራ መሆኗ አስታውቋል። በቅርቡ ከመስከረም ስምንት እስከ ጥቅምት ስድስት ባለው ጊዜ ውስጥ ሁለት ሺ የኢትዮጵያ ስደተኞች ወደ ሀገራቸው እንደሚመለሱ ነው የውጭ ጉዳይ ሚኒስትር መግለጫ ያመለከተው። በዚህ ዓመት በተለይ የኮሮና ቫይረስ ወረርሽኝ በተዛመተበት ከሚያዝያ እስከ ሐምሌ ወር ድረስ ሶስት አምስት መቶ በአስቸጋሪ ሁኔታ ላይ ያሉ ዜጎች ከሳውዲ አረቢያ በመመለስ በለይቶ ማቆያ ማዕከላት በማቆየት ወደየ አካባቢያቸው መመለሳቸውንም ገልጿል። እንደ አውሮፓውያን አቆጣጠር ከጉንበት 2017 እስከ መጋቢት 2020 ባለው ጊዜ ውስጥም ከ40ሺ በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መምጣታቸውንም መግለጫው ያመለክታል። ኢትዮጵያውያን ከውጭ የማስመለሱና መልሶ የማቋቋም ስራ የበርካታ የመንግስት ተቋማት ቅንጅት እንደሚጠይቅ አስታውቋል። ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ከሳውዲ አረቢያ በተ በተጨማሪ ከቤሩት እና በየመን የሚገኙ ዜጎች ለማስመለስ እየሰራ መሆኑ ሚኒስቴር መስሪያ ቤቱ በመግለጫው አስታውቋል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም። አሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሙልጌታን ለዘገባው እናመሰግናለን። ከዚሁ ዘገባ ጋር በተያያዘ በኢትዮጵያ ህገ መንግስት አንቀጽ 51 እዝባር 8 መሰረት የውጭ ግንኙነት ጉዳይ የፌዴራል መንግስቱ ስልጣን መሆኑን ያስረዱት አንጋፋው የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ካሳሁን ብርሃኑ የትግራይ ክልል ምክትል ፕሬዚዳንት ተከተሉት የተባለው አካሄድ ህገ መንግስቱን የሚጻረር ነው ብለዋል። ፕሮፌሰር ካሳሁን ብርሃኑ በስልክ ያነጋገራቸው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ፕሮፌሰር ካሳሁን ይህንኑ ከሚያብራሩበት ይጀምራሉ። በህገ መንግስቱ ላይ በግልጽ የተቀመጠ ነው። አንቀጽ አምሳ አንድ ንዑስ አንቀጽ ስምንት የፌዴራል መንግስት ስልጣንና ተግባር በሚለው ስር የፌዴራል መንግስት የውጭ ግንኙነት ፖሊሲን ይወስናል፣ ፖሊሲውንም ያስፈጽማል፣ ዓለም አቀፍ ስምምነቶችን ይዋዋላል፣ ያጸድቃል እና በማሻማ ሁኔታ እንዲህ አይነት ነት አካሄዶችን በምንም መመዘኛ ለክልል መንግስታት ህገ መንግስቱ አልሰጠም። ህገ መንግስቱን የሚባረር አካሄድ ነው ምክትል ፕሬዚዳንት የተከተሉት ብዬ ማስበው። ለምን ይመስሎታል በእርሶ እምነት በቀጥታ ለሳውዲ ንጉስ ደብዳቤ መጻፍ እየፈለጉት የትግራይ ክልል ምክትል ፕሬዚዳንት አሁን ይሄ ደብዳቤ የተጻፈው በሳኡዲ የሚገኙ የትግራይ ተወላጆች ኢትዮጵያውያንን አስመልክቶ ነው። እኔ ባለ መረጃ መሰረት አሁንም የተወሰኑ ሰዎች ካለፉት ጊዜያት ጀምሮ ኢትዮጵያውያን በተለያዩ ምክንያቶች የታሰሩ ተሰደው፣ ህጋዊ የመኖሪያ ፈቃድ የሌላቸው ወደ ሀገሪቱ ሲመለሱ ነበረ። ይሄ አሁን ያነሳኸው ከተገ ለአውዲው ንጉስ ቀጥታ ደብዳቤ መጻፍ የሚያመለክተው ሕገ መንግስትን የመጣ ሲካሄድ በትግራይ ክልል መንግስት መሪዎች ከጊዜ ወደ ጊዜ እያደገ የመሄዱን ነገር ያሳያል። በሕገ መንግስት ያልተፈቀደውን የምርጫ ኮሚሽን ማቋቋም፣ ምርጫውን ለማካሄድ በራሳቸው ወስኖ መንቀሳቀስን እና የመሳሰሉትን ያጠቃልላል። ይህ ሲደረግ የማስበው አንደኛ ይሄ ዲፋክቶ ስቴት እያሉ ሲያቀነቅኑ የነበሩትን ነገር ተጠናክሮ ለመቀጠል መሞከራቸውን ያሳያል። ዲፋክቶ ስቴት ሲባል ለአድማጮች ግልጽ ለማድረግ ፕሮፌሰር ካሳሁን ለምሳሌ እንደ ሶማሌላንድ ሶማሊላንድ ዲፋክቶ ስቴት ቋቁማለች፣ ግን በማንኛውም ሀገር እውቅና ያላገኘች በሶማሊያ ፌደራል መንግስት ደግሞ የእኔ አካል ነች ተብሎ ይገባኛል ጥያቄ ሚነሳባት ሀገር ነች። ነገር ግን አንዳንድ መደበኛ መንግስታት የሚሰሩ ስራዎችን ታካሂድ እናያለን አስተዳደር ማዋቀር፣ ምርጫ ማካሄድ፣ የመሳሰለውን በትግራይም ያንን ምን ለመድገም የነሱ አዝማሚያዎች አሉ። ይሄንን ያንጸባርቃል ብዬ አስባለሁ። ከተሳሳትኩ ታረማለሁ። ሁለተኛው በጀመሩት መንገድ የትግራይን ህዝብ ያው አሁንም እየገለልክ ነው፣ ልጆችህን በስደት ያሉ ልጆችህን ያው እየለዩ ችግር ላይ እንዲወድቁ ለማድረግ የሚደር የሚካሄድ እንቅስቃሴ ነው ብሎ የመቀስቀስ ሁኔታ ያካተተ ነው ብዬ አስባለሁ። ነገር ግን ይህ ትክክል አይመስለኝም። ምክንያቱም የኢትዮጵያ ፌዴራል መንግስት በትግራይ ተወላጅ የሆኑ ኢትዮጵያውያንን ለይቶ ለችግር እንዲጋለጡ ቢያደርግ ሁላችንም በዝምታ የምናየው ነገር አይደለም። ላልተደረገ ግን ምንም የምንለው ነገር የለም። በአሁን ስለዚህ አንደኛ፣ ይህንን ማድረግ አይችሉም። ለዚህ መልስም የሚያገኙ አይመስልኝም። እነሱም ደግሞ እስከዚህ ሞኝ አይመስልኝም። ለዚህ መልስ እናገኛለን በሚል ሳይሆን ያው ቀደም ብዬ የጠቀስኳቸው ሁኔታዎች ለማራመድ ያገለግላል በሚል የሞከሩት ነገር ይመስለኛል። ምክንያቱም ያሉላ አባነጋ ኤርፖርቱ በኢትዮጵያ የአየር ክልል ውስጥ ነው ያለ፣ በኢትዮጵያ ግዛት ውስጥ ነው ያለ እና ይሄ መደበኛ አካሄድን ተከትሎ የሚከናወን ካልሆነ ሕገ ወጥ የሆኑ ነገሮችን እንዲከናወኑበት በኢትዮጵያ አየር ክልል በኢትዮጵያ አየር ማረፊያ በዝምታ የሚታይ አይማሰኝም፣ ግን በዛ የሚያደርስ ነገር ይኖራል ብዬ አለ ፕሮፌሰር ካፋውን ብርሃኑ፣ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር። በጣም አመሰግናለሁ ስለ ጊዜዎት። እሺ እኔም አመሰግናለሁ። እስክንድርን እናመሰግናለን። ቀጣዩ ቃለ ምልልስም ከዚሁ ከሳውዲ አረቢያ ከሚገኙ ስደተኞች ጋር የተያያዘ ነው። ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ በአንድ ላይ ተፋፍገው የተቀመጡ ኢትዮጵያውያን የሚገኙበት ሁኔታ አስከፊ መሆኑን ገልፀው ወደ ሀገራቸው መመለስ እንደሚፈልጉ ይናገራሉ። በሳውዲ አረቢያ እና የመን ድንበር አካባቢ የሚገኘውና ጀዛን እየተባለ የሚጠራው እስር ቤት ውስጥ እንደሚገኙ በስልክ የገለጹልን ስደተኞች ከስድስት ወራት በፊት ወደ ሀገራችሁ እንድትመለሱ ከመንግስታችሁ ጋር ተነጋግረናል በማለት በሳውዲ አረቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸው ይገልጻሉ። ነገር ግን ከዚያ ወዲህ ማንም እንዳልተመለከታቸው፣ በቂ ምግብ እንደማያገኙና የሚገኙበት የእስር ቤቱ ክፍል ጠባብ በመሆኑ ከሚፈጠር መተፋፈንና ሙቀት የተነሳ ለሕመም እየተዳረጉ መሆኑን ይገልጻሉ። ከሁሉ አካባቢ ተነስቶ በየመን የባህር ጉዞ ሳውዲ ለመድረስ ሰባ ሺህ ብር ያህል ማውጣቱን የሚናገረው አሁን በጀዛን እስር ቤት እንደሚገኝ የገለጸልንን ወጣት የኦሮምኛ ቋንቋ አገልግሎት ዘጋቢ ትግስት ገሜ በስልክ አነጋግረዋለች። እስረኞቹ ስላሉበት ሁኔታ ከሚያስረዳበት ቃለ ምልልሱ ይጀምራል። ያሳዝን ቦታ ነው ያለነው ከሞቱት በላይ ካሉት በታች ሆነን እየኖርን ነው ያለ። በኮሮና ከየመን ምን ነው ከየት ቦታ ቦታ ላይ እዛ ካወልኩ በኋላ እየጠበቅኩ ሳለ ሰዓት ነው ኮረና ተቀሰቀሰ ብለው ውጪዎች ተኩስ ከፈቱብን ማለት ነው በተጠለምበት አካባቢ። ከዚያ በኋላ እነሱ ተኩስ ሲከፍቱ ግን የእነሱ ሰፈር ወደ ሳውዲ መግባት ነበር ያለብን። ወደ ሳውዲ አረቢያ ስንቆርጥ ደግሞ ሳውዲ አረቢያ ከዚህ እኛን በጠባድ መሳሪያ ይደርድቡን ጀምር ነበር የምትሄዱት ነበረ አንድ ላይ እየነበራችሁ በዛ ወቅት ስድስት መቶ አንድ ላይ እየነበር ነው በዚ ቦታው ተቀማሙ ተቀማሙ ግን የገባ ነው ስድስት ሺ ወደዚህ የገባ ነው ማለት ነው ሶስት መቶ አራት አራት መቶ አንድ ላይ እየተቀማች ነበረ። ስለዚህ እዛ መጣ በኋላ አንድ ላይ ስንቆጠር ወደ ስድስት ሺ ምናምን የሆነው እና ከዛ በኋላ ያው እዚህ እስር ወደ ሀገራችን ስጥ ውስጥ ብዙ ሆናችሁ እንዳላችሁ ነው የነገርከኝ። እና የእስር ቤት ውስጥ ያለው አያያዝ ምን ይመስላል? ሌላ አንድ ኩብዚ ይመጣለ ና ኩብዝ ነው የምትባለው። እንደዚህ አይነት ሁኔታ ስድስት ወር ቆይተናል፣ እስሁን ድረስ ማለት ነው። ለምን ሰው ሞተ በራሱ እያጠፋ። የዛሬ ሀያ አካባቢ ነው የሆነ ጓደኛችን፣ ከዛ በፊት የሞታለ። እኔ ባይ አየው ዳየር የሚባል እስር ቤት ነው። እዛ መጀመሪያ ያስገቡት፣ ከዳየር ከእስር ቤት ነው ወደዚህ ወደ ዋናው ተሬዲ ያመጡ ማለት ነው። እዛ በጣም ሰው ማለት ነው ገዝቶ በጣም የተጨናነቀ ዝም ብሎ መጨመር ነው። ሰው በቃ አንድ የተቆ መኝታ ምን እናርጋችሁ ነው የሚሉት። ስትወጣ ግን መጀመሪያ ከኢትዮጵያ እንደዚህ አይነት ችግሮች ይገጥሙኛል ብለ አስበ ነበረ እንኳር መጥሞ እንደሆነ ባህር ከባድ እንደሆነ ድንበር ከባድ እንደሆነ፣ ግን ያው በወሬ ሆነ በጓደኛ የምሰማ ነው። ግን ከኔ ጋር የነበሩ ጓደኞች ሄደው ተለውጠው ሳያቸው፣ እኔ እንደነሱ ይለወጥልኛል እና ያርፍልኛል ብዬ ነው የገባው። ሲያሴ መሞከራለብ ብዬ ነው የገባው። ጠማይ ሌላ ነገር listen ለቃለ ምልልሱ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የአዋሽ ወንዝ ሙላት በምስራቅ ሸዋና በአርሲ ዞኖች ያስከተለው ጎርፍ ለ20 ሺህ ሰዎች መፈናቀል ምክንያት መሆኑን የክልሉ አደጋ ስጋት ቁጥጥር መምሪያ ኮሚሽን አስታወቀ። በሰው ሕይወትና ከብቶች ላይ የደረሰ ጉዳት አለመኖሩን የገለጸው ኮሚሽኑ በሁለቱ ዞኖች ዘጠኝ ወረዳዎች ውስጥ ለተፈናቀሉ ሰዎች የአደጋ ጊዜ እርዳታ እየቀረበ መሆኑን ገልጸዋል። ዋና ኮሚሽነሩ አባዲር አብዳ ለቪኦኤ እንደገለጹ የዘንድሮ የአዋሽ ወንዝ ሙላት ባልተለመደ ሁኔታ ያጋጠመ ያጋጠመና ከቆቃ ኤሌክትሪክ ኃይል ማመንጫ ግድብ የተለቀቀውን ጨምሮ ጉልበቱ የፈረጠመ ቢሆንም ቀድሞ በተሰራ ስራ በሰው ህይወት ላይ አደጋ እንዳላደረሰ ገልጸዋል። የአዳማው ዘጋቢያችን ሙክታር ጀማል ስርስር ዘገባ አለው። ካለፈው ሳምንት መጨረሻ አንስቶ እስከ ትላንትና ድረስ የአዋሽ ወንዝ ሙላትን ተከትሎ በኦሮሚያ ክልል ሁለት ዞን ዘጠኝ ወረዳዎች ውስጥ ነዋሪዎች መፈናቀላቸውን የኦሮሚያ አደጋ ስጋት አመራር ኮሚሽን ለቪኦኤ ገልጿል። ኮሚሽነሩ አቶ አባድር አብዳ እንደተናገሩት በሰሞኑ የጣለውን ዝናብ ተከትሎ የተፈጠረው ጎርፍ ከዚህ ቀደም ደርሶ የማያውቅባቸውን አካባቢ ማዳረሱንና አያሌ ቦታዎች ማጥለቅለቁን ጠቅሰዋል። በዚሁ መሠረት ወደ 20 ሺህ የሚጠጉ ሰዎች ከቀያቸው የተፈናቀሉ ሲሆኑ ከነበረ ቅድመ ዝግጅት በመነሳት በሰውና ከብቶች ህይወት ላይ የደረሰ አደጋ አለመኖሩን ተናግረዋል። ዞኑ ሁለት ነው። ዘጠኝ ወረዳ ነው የሚሆነው። ቀበሌ ወደ አርባ ሁለት ቀበሌ ነው የሚሆነው። አጠቃላይ በዚህ በውሃ ሙሌት ምክንያት በቀያቸው የተፈናቀሉት አባወራ ስድስት ሺ ሰባ አንድ ቤተሰብ አስራ ሶስት ሺ ስምንት መቶ አስራ ዘጠኝ ሺ ዘጠኝ መቶ ሀያ ሰባት ምክንያት የደረሰው አደጋ የአዋሽ መሙላት ብቻ ሳይሆን በቆቃ የሀይል ማመንጫ ግድብ ውስጥ የነበረ ውሃ መለቀቁ አንድ ላይ እንዲበስ አድርጎታል የሚሉ ነዋሪዎች አሉ። ይህም በተመለከተ ቀድሞ መከላከል ወይ ደግሞ ሌላ መፍትሄ ማምጣት አይቻልም ነበረው ያለው እውነታ አዋሽ ውሃ ብቻ ራሱን ጉዳት አላደረሰም። ቆቃ ግድብም ከአቅም በላይ ቡላ እሱንም ያው ግድቡን ለማፈስ ስለሰጉ ውሃው የግድ እንዲለቀቅ ከተደረገ ከዚህ ጋርም ተያይዞ ያው ወደ አዋሽ የሚቀላቀሉ ወደ አምስት ስድስት የሆኑ ትላልቅ ወንዞች አሉ። እነዚህ ተሰባስሮ ነው አጠቃላይ ህብረተሰቡ ላይ ጉዳት ሊያደርስ የቻሉት። ጉዳቱ እንደሚደርስ የቅድማ ጥንቃጤ እንድደረግ በህብረተሰቡ ውስጥ ከፍተኛ ስራ እንዲሰራ፣ ለጉዳት እንዳይጋለጥ ስራዎች ተሰርተው ነበር። ያም ሆነ ይህ አቅም በላይ በሆነ ነገር ጉዳቱ ሊደርስ ይችላል። በወንዙ ሙላትና በተፈጠረው ጎርፍ የተፈናቀሉ ሰዎችን በተመለከተ እንጂ የወደመ ንብረትን መጠን በተመለከተ እስካሁን መረጃ ተጠናቅሮ እንዳላለቀ አቶ አባድር ተናግረዋል። በጎርፉ የተጠቁ ቋሚ ንብረቶችና የተጥለቀለቁ የአርሶ አደሮች ማሳ መጠናቸው ተተምኖ ለህዝብ ይፋ እንደሚሆንም ገልጸዋል። አሁን አብዛኛዎቹ ሰዎች በተለያየ ቦታ የተጠለሉ መሆኑን የገለጹት አቶ አባድር ባሉበት ለተጨማሪ ችግር እንዳይጋለጡ የአስቸኳይ ጊዜ እርዳታ እየተደረገላቸው መሆኑንም ገልጸዋል። ፕላስቲክ ሺት በቁጥሩ ወደ አንድ ሺህ አራት መቶ ተምር በኪሎግራም ወደ አንድ ሺ አራት መቶ ሰባ ስምንት መሆን፣ ወተት በካርቶን አራት መቶ ሰባ አራት አልሚ ምግብ ሰባ አንድ ኩንታል ፍራሽ ብርድ ልብስ አጠቃላይ ወደ አራት ሺ መሆን፣ ሌላው ሩዝ አንድ መቶ ሰባ ኩንታል እንደዚህ እንደዚህ የመሳሰሉ እርዳታዎች ለብርሰቡ እየተደረገ ነው። የዝናቡ ወቅት ለምን ያህል ጊዜ እንደሚቆይ እስካሁን ያልተለየ በመሆኑ ተፈናቃዮቹ ባሉበት ቦታ ለምን ያህል ጊዜ ይቆያሉ የሚለው አሳሳቢና ግምት መውሰድ አስቸጋሪ በመሆኑ መንግሥት ስለ ቀጣይ አቅጣጫዎች የሚመክርበትና መፍትሄ እንደሚቀመጥም አቶ አባዲር አብዳ ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ ሙክታርን ያደረሰን ዘገባ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን ተወያዩ ተነጋገሩ አስተያየቶቻችሁንም አካፍሉን በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ ወደ ተከታዩ ዘገባ እንለፍ ደህንነትና ፍትህ በኢትዮጵያ ላሉ የትግራይ ተወላጆች የሚል ዓላማና መጠሪያ ይዘው የሚንቀሳቀሱ ዜጎች በዛሬው ዕለት በዋሽንግተን ዲሲ የውጭ ጉዳይ መስሪያ ቤት ፊት ለፊት ተቃውሞና ድጋፍን ያጣመረ ሰልፍ አካሂደዋል የሰልፉ አዘጋጆች ለአሜሪካ ድምጽ እንደተናገሩት በአምባገነንነት የከሰሷቸው የ ጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያ ውስጥ በሚፈጽሙት የሰብአዊ መብት ጥሰትና በተለይም የትግራይ ተወላጆች ላይ እየፈጸሙት ነው ያሉትን በደል የተቃወሙ ሲሆን በትግራይ ለሚካሄደው ምርጫ ደግሞ ድጋፋቸውን ለመግለጽ የዛሬውን ሰልፍ ማዘጋጀታቸውን ገልጸዋል። ደረጀ ደስታ ዝርዝሩን ይዟል። चुनौती बस <-wie>. ዛሬው ሰልፍ አዘጋጆች አንዱ የሆኑት አቶ የማነ ሀለፎም ስለ ተቃውሞ ሰልፉ ዓላማና ዝግጅት የሚከተለውን ብለዋል። ያዘጋጀ ነው። እዚህ በዋሽንግተን ዲሲ አካባቢ የምንገኝ የትግራይ ተወላጆች ነን በአብዛኛው ግን፣ ሌላ ኢትዮጵያውያንም የሚሳተፉበት ሰልፍ ነው። የሰልፉ ዓላማ ባጭሩ፣ በአንድ በኩል በፌዴራል መንግስት ደረጃ በአገሪቱ እና በኢትዮጵያ ህዝብ ላይ እየደረሰ ያለውን በደል የዓለም ህብረተሰብ እንዲያውቅ ማድረግ ነው። ሁለተኛው ደግሞ በተቃራኒ የትግራይ ህዝብ ደግሞ የራሱ መብት የመጠቀምና ራሱ ታግሎ ያገኘውን የራሱን እድል በራሱ መወሰን መገለጫ የሆነውን ምርጫ ለመካሄድ አሁን እየዘጋጀ ስላለ ያንንም ለመደገፍ ስለዚህ የተቃውሞና የድጋፍ ሰልፍ ነው ማለት ነው የሚካሄደው። ትክክል ነው። እንቃወማለን ትግራይ አካባቢ እየደረገ ያለው የህዝቡ የመምረጥ መብት ደግሞ እንዲከበር ያንኑ ደግፈን ሰልፍ እያደረግን ነው። ይህንኑ የድጋፍና የተቃውሞ ሀሳብ በማጠንከር የሰልፉ ሌላኛው አዘጋጅ አዘጋጅና በአሜሪካ የትግራይ ማህበር ጽህፈት ቤት ፕሬዚደንት የሆኑት አቶ አሉላ ሰለሞን የሚከተለውን ተናግረዋል። በዋናነት የሰልፉ ዓላማ ድርብ ዓላማ ነው የያዘው። የድጋፍም የተቃውሞው ሰልፍ ነው። ድጋፉ በትግራይ ክልል እየተካሄደ ያለው ምርጫ የትግራይን ህዝብ በህገ መንግስቱ የሰፈረ መብቱ እንዲሁም በዓለም አቀፍ ደረጃ እውቅና የተሰጠው የራስን እድል በራስ መወሰን መብቱን ተጠቅሞ የሚያካሄደውን ስድስተኛ ክልላዊ ምርጫ በመደገፍ ነው። በሌላ በኩል ደግሞ የትግራይ ተወላጆችን ጨምሮ የተለያዩ ብሔር ተወላጆች በኢትዮጵያ መንግስት በጠቅላይ ሚኒስትር አብይ መሪነት እየተፈጸመ ያለ ግፍ፣ ግድያ፣ እስራት የፖለቲካ አስተሳሰባቸው ብቻ የተለየ በመሆኑ የታሰሩ ያሉ ዜጎች ያንኑ ተግባር እየፈጸሙ ያሉ አካላትን ለማውገዝ ለመቃወም ነው። በትግራይ አንጻራዊ ሰላምና መረጋጋት መኖሩ፣ በዲሞክራሲም ረገድ ምርጫ የሚካሄድበት ሂደት መኖሩ ነው የሚነገረው። በክልሉ ደረሰ የተባለ በደል ወይም በፌዴራል መንግስቱ በክልሉ ላይ ደርሷል ተፈጽሟል የተባለው በደል ምንድን ነው እናንተ የምትቃወሙት? እኛ የምንቃወመው የፌዴራል መንግስቱ አሁን ላለፉት ሁለት ዓመታት ትግራይን በጸጥታ በኢኮኖሚ ጫና እያደረገ ነው። ለምሳሌ ትግራይን ከተቀረው የኢትዮጵያ ክፍል ጋር የሚያገናኘው መንገድ ለሁለት ዓመት አሁን ሶስተኛ ዓመቱ እንደተዘጋ ነው ያለው። ይሄ እንደ ሀገር አንድ እንደ ህዝቦች አንድ ህዝብ አንድ ሀገር ነን ብለን ለመቀጠል ያስቸግራል። በአንድ ሀገር ውስጥ አንዱ መንገድ ዘጊ፣ አንዱ ደግሞ መንገድ ተዘግቶበት የሚጎዳ ከሆነ ሀገር አለን ለማለት ራሱ ይከብዳል። አንድ ይሄ ነው። መንገዱ ደግሞ የፌዴራል መንግስት መንገድ ነው። ስለዚህ የፌዴራል መንግስት ይህንን መንገድ በኃይልም ቢሆን ማስከፈት ነበረበት። ይህንን የማድረግ ግዴታ አለበት ብለን ነው የምናም። ከዚህ በተጨማሪ ወደ ትግራይ የሚሄድ ኢንቨስትመንት በኢንቨስትመንት ኮሚሽን ደረጃ የፌዴራል መንግስት መስሪያ ቤት ትግራይ አትሄዱ እየተባለ ነው። ኢንቨስተሮች እንዲመለሱ እየተደረገ ያሉ ያልሆነ አሁን በገለጽከው መሰረት እንዲያውም በአንጻራዊ ትግራይ ውስጥ ሰላም አለ፣ መረጋጋት አለ። ግን የፌዴራል መንግስት ኢንቨስትመንት ኮሚሽን የሚናገረው ለኢንቨስተሮች ትግራይ ብትሄዱ ጦርነት ነው ያለው፣ ችግር ነው ያለው፣ ብጥብጥ አለ ሰላም የለም፣ መረጋጋት የለም። ስለዚህ እዛ ብትሄዱ ትከፍራላችሁ እያለ ነው። ይህ መረጃ ይመጣል፣ ይላክልናል። በሰልፉ ላይ ተሳታፊ ከነበሩት መካከልም መዓዛ ግደይ አንዷ ነበሩ። እንዲህ ብለዋል። ዛሬ ሶስት ጉዳዮችን ላይ እንትን ለማለት ነው የመጣሁት። ያው የመጀመሪያ የትግራይ ህዝብ ህገ መንግስታዊ መብት ተጠቅሞ አሁን በቅርብ ለሚያካሂደው ክልላዊ ምርጫ ድጋፌን ለመግለጥ ነው። እንዲሁም የፌዴራል መንግስትም ሆነ ሌሎች አካሎች ይህ ምርጫ እንዳይሳካም የሚያደርጉት እንቅስቃሴ ሁሉም እንዲያቆሙና የሕገ መንግስታዊ መብትን ተጠቅሞ የሚፈልገውን መንግስት የመሾም የመምረጥ መብት እንዳለው እኔም እንደ ትግራይ ተወላጅ እሱም ደግፌ እዚህ ተገኝቻለው። ሁለተኛው ያው የፌዴራል መንግስት የትግረ ተወላጆች እና ሌሎች ብሄር ብሄረሰቦች ላይ ያደረስ ያለው ጥቃት እንዲያቆም ነው። በሶስተኛና በዋነኝነት ሚዛሪ የመጣውበት ደግሞ በሳውዲ አረቢያና በየመን እየተሰቃዩ ያሉ ኢትዮጵያን ስደተኞች የኢትዮጵያ መንግስት እንደ መንግስት ወስዶ ዜጎቹ ወደ ሀገራቸው እንዲመለሱ ማድረግ ሲኖርበት ለፖለቲካ ፍጆታ ሲል እነዚህ ዜጎች ወደ ሀገራቸው እንዳይገቡ በኮቪድ ምክንያትም ሆነ ሌሎች ምክንያቶች እየደረደረ እንዳይመጡ እያከለከለ ስለሆነ የእነሱን ድምጽ ለመሆን የመጣሁት ማለት ነው። ያለፉትን አምስት አመታት በፕሬዝዳንት ጆን ማጉፍሊ ስር ያሳለፈችው ታንዛኒያ በመጪው ጥቅምት ምርጫ ለማካሄድ እየተሰናዳች ነው። በትልልቅ መሰረታዊ ልማት ግንባታዎችና ሙስናን በመዋጋት ትልቅ ስም ያተረፉት ማጉፉሊ በልማት ዙሪያ የሚነሱ ትችቶችን ጆሮ ዳባ ልበስ በማለትና ተቃዋሚዎቻቸውንና ነፃውን ፕሬስ በማፈን ይወቀሳሉ። ዘገባውን ከዳሬ ሰላም ያደረሰን ቻርልስ ኮምቤ ነው። ስመኝሽ የቆየ እንደሚከተለው አጠናቅረዋለች። የሰማንያ ሰባት ዓመት አዛውንት የሆኑትን ዛይነቡ መሐመድን ጨምሮ 16 በመቶ በሚሆነው የታንዛኒያ ገጠራማ ክፍል የሚኖሩ ሰዎች ላለፉት 30 ዓመታት የኤሌክትሪክ አገልግሎት አላገኙም። በግንባታ ላይ ያለው የሩፊ የውሃ ኃይል ማመንጫ ግንባታ ሲጠናቀቅ ግን ዛይነቡ አቅማቸው በሚፈቅደውና በርካሽ ዋጋ ኤሌክትሪክ እንደሚያገኙ ተስፋ ያደርጋሉ። የኤሌክትሪክ ግንባታው ሲጠናቀቅ የኩራዝ መብራት መጠቀም አቆማለሁ። ኤሌክትሪክ አገልግሎት ስለማገኝ ሕይወት የተሻለ ይሆናል። ፕሬዚዳንት ጆን ማጉፉሊ በታንዛኒያ ከጀመሯቸው ግዙፍ ግንባታዎች አንዱ የሆነው የውሃ ግድብ እንደ አውሮፓውያኑ አቆጣጠር በ2022 ይጠናቀቃል ተብሎ የሚጠበቅ ሲሆን 2100 ሜጋዋት የኤሌክትሪክ ኃይል በማመንጨት የታንዛኒያን የኃይል አቅርቦት በሶስት እጥፍ እንደሚያሳድገው ፕሬዚዳንቱ ተናግረዋል። መርሃ ግብሩ ሲጠናቀቅ ብዙ ሰዎች የእሳት ማንደጃ እንጨቶችና ከሰልም መጠቀምን ያቆማሉ። በምትኩ በርካሽ ዋጋ የኤሌክትሪክ ተጠቃሚዎች ይሆናሉ። የውሃ ኃይል ማመንጫው ግንባታ የሚካሄደው ሴሉስ ጌም በተሰኘ ስፋቱ ስዋዚላንድን በሚያክለው የሀገሪቱ የዱር እንስሳት መጠበቂያ እንዲሆን በተከለለ ቦታ ላይ ነው። በአብዛኛው የማጉፉሊ ፕሮጀክቶች ላይ ትችት የሚሰነዝሩት የተፈጥሮ ጥበቃ ተከራካሪዎች ግን የውሃ ማመንጫው ዋጋ ያስከፍላል እያሉ ነው። ከተቾቹ አንዷ የሆኑት ፍሪዳ ሙስሊሙ ማዚንግራ ፕላስ በተሰኘ የተፈጥሮና አካባቢ ጥበቃ ላይ የሚሰራ ድርጅት ውስጥ ባለሙያ ናቸው። በሴሉስ ጌም ያለው ስርዓተ ምህዳር ለዱር እንስሳዎች በጣም አስፈላጊ ነው። በዛ ቦታ ላይ የኤሌክትሪክ ማመንጫ ግንባታ ማካሄድ በአካባቢው የሚገኙትን የተለያዩ ዝርያዎች እንዲጠፉ ያደርጋቸዋል። የፕሬዝዳንት ማጉፉሊ ደጋፊዎች ከጎረቤት ሀገሮች ሩዋንዳና ዩጋንዳ ጋር የሚያገናኘው የባቡር ሀዲድ ግንባታን ጨምሮ በተለያየ መጠን እየተሰሩ ያሉት ሰፋፊ ግንባታዎች የሀገሪቱን ኢኮኖሚ ያሳድገዋል ብለው ያምናሉ። ማጉፉሊ በሰፊው እያካሄዷቸው ባሉት የመንገድ ግንባታዎችና ሙስናን ለመቀነስ እየወሰዷቸው ባሉት እርምጃዎች ቡልዶዘር ወይም አፈር ገፊ የሚል ቅጽል ስም አሰጥቷቸዋል። በሌላ በኩል ግን የፕሬዝዳንቱ ተቺዎች የግሉን ነጻ ፕሬስና ተቃዋሚዎችን በማፈን ይወቅሷቸዋል። ከእነዚህ ውስጥ አንዱ ጃሚ ፎረም የተሰኘ የተደበቁ ሚስጢሮችን የሚያጋልጥ የማህበረሰብ ሚዲያ መስራች ማክሲኖ ሜሎ ነው። በተደጋጋሚ በተለያዩ ባለስልጣናት ፊት ቀርቤ ተጠይቄ ያለሁ፣ በፖሊስ ተይዤ ታስሬ ያለሁ፣ የተለያዩ ክሶች የሚቀርቡብኛል። ከ2016 የጎረጎሰውያኑ ዘመን ጀምሮ መቶ አርባ ስምንት ጊዜ ተከስሼ ፍርድ ቤት ቀርቤ ያለሁ። በተለምዶ ቻዴማ ተብሎ የሚጠራው ለዲሞክራሲና መሻሻል ተቃዋሚ ፓርቲ በቅርቡ ከስደት የተመለሱትን ቱንዱ ሊሱን በጥቅምት ለሚደረገው ምርጫ የማጉፉሊ ተፎካካሪ እንዲሆኑ አቅርቧቸዋል። ማጉፉሊን በአደባባይ በመተቸት የሚታወቁት ሊሱ በ2017 ሀገራቸውን ጥለው የተሰደዱት ባልታወቀ ሰው 16 ጊዜ በጥይት ከተመቱ በኋላ ነው። የፓርቲያቸው ምክትል ጸሐፊ የሆኑት ሲንጎ ቤንሰን ታንዛኒያ አፈና ውስጥ ናት ይላሉ። ሚታ ነው ባለፉት አምስት ዓመታት ከህገ መንግስቱ በተቃራኒና ከህግ ውጭ በሆነ መልኩ የፖለቲካ ፓርቲዎች እንቅስቃሴ እንዳያደርጉ ተከልክለዋል። ይሄ ዲሞክራሲን ማጥፋት ነው። ምክንያቱም ዲሞክራሲ ህዝብ በነፃነት ሐሳቡን እንዲገልጽና የተለያዩ አማራጭ ሐሳቦች ያሏቸው የፖለቲካ ፓርቲዎች እንዲኖሩ ይጠይቃል። ፕሬዚዳንት ማጉፉሊ ባሳለፍነው ነሐሴ ወር ላይ የምርጫ ዘመቻቸውን ሲጀምሩ ታንዛኒያን ከዝቅተኛ ገቢ ወደ መካከለኛ ገቢ ያላቸው ሀገራት ተርታ ማሳደጋቸውን አጽንዖት ሰጥተውታል። ተቃዋሚዎቻቸው ነጻነት ማጣትን እንደ ጥቁር ነጥብ ቢይዙባቸውም ደጋፊዎቻቸው የኢኮኖሚ እድገቱ ለታንዛኒያ ብሩ ተስፋ ይዞ እንደሚመጣ ያምናሉ። የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ወደ ተከታዩ ዘገባ እንለፍ። የድሬዳዋ ፖሊስ የአደንዛዥ እጽ ምርትና ዝውውር አሳሳቢ ሆኗል አለ በምስራቅ ኦሮሚያ ና በድሬዳዋ ጭምር የተመረተ የሚዘዋወረው አደንዛዥ እጽ በሀገር ኢኮኖሚ ና በዜጎች ጤንነት ላይ ችግር እየፈጠረ ነው ብሏል በትላንትና ሁለት ሁለት መቶ ሊትር በሚይዝ በርሜል ና በአራት ጆንያዎች የነበረ ካናቢስ የተባለ አደንዛዥ እጽ በቁጥጥር ስር መዋሉን ፖሊስ አስታውቋል የድሬዳዋ ፖሊስ ህዝብ ግንኙነትን መግለጫ አዲስ ቸኮል ተከታትሎታል። በዋናነት መነሻው ምስራቅ ኦሮሚያ ያደረገ የአደንዛዥ እጽ ዝውውርን ለመቆጣጠር የድሬዳዋ አስተዳደር ፖሊስ ጥረት እያደረግኩ ነው አለ የኮሚሽኑ የህዝብ ግንኙነትና የለውጥ ስራዎች ዳይሬክተር ኮማንደር ገመቹ ካቻ። የድሬዳዋ ፖሊስ ከፌዴራል መረጃና ደህንነት ጋር በመተባበር በርካታ መጠን ያለው ካናቢስ የተባለ አደንዛዥ እጽ በቁጥጥር ስር መዋሉን አስታውቋል። ባለፈው ሳምንት አደገኛ የካናቢስ እጽ 200 ሊትር በሚይዝ ጄሪካን ሲዘዋወር በቁጥጥር ስር መዋላችን ይታወሳል። ትናንት ደግሞ ከምሽቱ አንድ ሰዓት ገደማ በድሬዳዋ ከተማ ቀበሌ 09 ልዩ ቦታው አሸዋ ደርዘንተራ ተብሎ ከሚጠራው አካባቢ ይህንኑ አደገኛ እጽ በአንድ ማዳበሪያ ሙሉ እና በኩርቱ ፌስታል የካናቢስ እጹ ተሞልቶ በባጃጅ በመሄድ ላይ እንዳለ ባጃጅ አሽከርካሪውን ከእጹ ጋር በቁጥጥር ስር ሊያውሉት ችለዋል። ከዛ በኋላ ግለሰቡን በቁጥጥር ስር አውለው የፍርድ ቤት መበርበሪያ ትእዛዝ ነው የወጣበት። በዚያ በመበርበሪያ ትእዛዝ መሰረት ሁለት ግማሽ ማዳበሪያ የሚሆን አደገኛ የካናቢስ እጽና ሌላ በ200 ሊትር በሚይዝ ጄሪካን ውስጥ ሙሉ ማለት ነው አደገኛ የካናቢስ እጽ በቁጥር ስር አውለዋል ማለት ነው። ኮማንደር ገመቹ ካቻ አደንዛዥ እጹን ለመቆጣጠር በዋናነት አዘዋዋሪዎችና ምራቾች ላይ ትኩረት አድርገው እንደሚሰሩ ገልጸው በድሬዷ እየተያዘ ያለው አደንዛዥ እጽ ዋና መነሻው ምስራቅ ኦሮሚያ ነው ብለዋል። በዋናነት እነህ አደገኛ እጾች ከድሬዳዋ አጎራባች ከተሞች ናቸው እየመጡ ያሉት እና በዋናነት ከዚህ ከምስራቅ ኦሮሚያ የሚመጣበት ሁኔታ አለ። አንዳንድ ጊዜም ደግሞ በአንዳንድ ግለሰብ መኖሪያ ቤት ውስጥም እስከ ማቀል የተደረሰበት ሁኔታ ፖሊስ በቁጥር ስር ያዋላባቸው ቦታዎችም አሉ። ነገር ግን በአብዛኛው የሚመጡት ከአጎራባች ከተሞች መሆኑን የፖሊስ መረጃ ያመለክታል። አደንዛዥ እጽን የሚጠቀሙ ዜጎች ላይ ከሚደርሰው ኢኮኖሚያዊና ማህበራዊ ቀውስ ባሻገር ለሌሎች ወንጀሎችም መንስኤ እየሆነ ነው ብለዋል ኮማንደሩ ወጣቱ ይህንን በሚጠቀምበት ጊዜ ወንጀል ከመፈጸም ጋር ተያይዞ ቴንደንሲው ከፍ ይላል። ብዙ ጊዜ እንደውም የፖሊስ መረጃ የሚያመለክተው አስገድዶ ከመድፈር ጋር በተያያዘ ይህንን የካናቢስ እጽ የተጠቀሙ ወጣቶች ይህንን እንደይፈጽሙ መረጃዎች አሉ። ይሄ ብቻ አይደለም። በሌሎች ተጽዕኖ ስር በመውደቅ ፖለቲካ የሆኑ አላስፈላጊ ጥያቄዎችን በማንሳት ለሚደረገው እንቅስቃሴ ይህንን አደገኛ የካናቢስ እጽ ተጠቅሞ ውከትና ረብሻ በመፍጠር ጥረት እንደሚደረግ ፖሊስ መረጃዎች አለው እና እንደ አጠቃላይ ይሄ መለስ የሚባል አይደለም። የካናቢስ እጽ ጉዳቱ ኢኮኖሚም አለ፣ ማህበራዊም አለ፣ ፖለቲካም አለ። ኮማንደር ገመቹ ካቻ ተቋማቸው የአደንዛዥ እጽን ዝውውርና ተጠቃሚነት ለማስቀረት ወደፊትም በትኩረት እንደሚሰራ አስታውቀው ለዚህም የብረተሰቡና የአጋር የጸጥታ አካላትን ትብብር ጠይቀዋል። በድሬዳዋ ከዚህ በፊትም በተለያየ ጊዜ በርካታ መጠን ያለው አደንዛዥ ዕፅ ይዞ በቃጠሎ እንዲወገድ መደረጉን ቪኦኤ ዘግበው ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች ከድሬዳዋ ወደ ባህርዳር ጣና ሀይቅ እናምራለን። በጣና ሀይቅ ላይ የተከሰተው የእምቦጭ አረም አሁንም ለሀይቁ ስጋት ሆኗል ይላሉ የጣና ተቆርቋሪ ወጣቶች። በአሜሪካና በአውሮፓ የሚኖሩ ትውልደ ኢትዮጵያን የጣና ተቆርቋሪዎችም አሁንም ለእምቦጭ ማስወገጃ የሚውል ማሽን እየገዙ ወደ ስፍራው ይልካሉ። ሰሞኑን ከ58 ሚሊዮን ብር በላይ በሆነ ወጪ የተገዛ ማሽን ባህር ዳር ደርሷል። የጣና ሀይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ግን በተለያየ ጊዜ በሰጡት አስተያየት አረሙ የሚወገደው በማሽን ሳይሆን በሰው ጉልበት ብቻ ነው ብለዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው በጉዳዩ ዙሪያ ተከታዩን ዘገባ አጠናቅራለች። የእንቦጭ አረም የጣና ሀይቅን ማውረር ከጀመረ ድፍን ዘጠኝ ዓመታት አስቆጥሯል። አረሙን ለማስወገድ ያስችላሉ የተባሉ ማሽኖች ተገዝተዋል። ጢንዚዛ ዋነኛ መፍትሄ ነው የሚል ምርምር በመገኘቱም ጢንዚዛ የማራባት ስራ ተከናውኗል። በባህላዊ መንገድም አረሙን ለማስወገድ ተሞክሯል። እስካሁን ግን ጣና ሀይቅን ከእንቦጭ አረም ለማስለቀቅ የሚያስችል መፍትሄ አልተገኘም። በሌላ በኩል ከውጭ ሀገር ተገዝተው የሚመጡ ማሽኖች ከሐይቁ ስነ ምህዳር ጋር የሚጣጣሙ አይደሉም በመባሉ ሀገር በቀል ማሽን ተሰርቷል። ቆየት ብሎ ደግሞ አረሙ በማሽን ሊወገድ አልተቻለም ሲባል ለዚሁ አላማ በመንግስት የተቋቋመው መስሪያ ቤት አስታውቆ ነበር። ማሽኖቹ ራሱ ከጣና ሀይቅ ጋር አብረው የሚሄዱ አይደሉም

በባህር ዳር ከተማ የሚገኙ ነዋሪዎች በተለያዩ ጊዜያት አረሙን በእጃቸው ለመንቀል በበጎ ፈቃደኝነት ተሰማሩ። ከነዚህ ወጣቶች መካከል በላቸው መላኩ የተባለው ወጣት አንዱ ነው። የሀይቁ ሁሉ ና አሁንም አደጋ ላይ ነው ይላል። እንቦጭ በአሁኑ ሰዓት በጣም አስቸጋሪ ና አስጊ ሁኔታ ላይ ነው ያለ ከመቶ ሀያ ኪሎ ሜትር በላይ የሀይቁን ዳርቻ እንደወረረው የተለያዩ ባለሙያዎች እየነገሩ ና የቆየነው በቆየንባቸው አካባቢዎችም ያየነውና የተገነዘብነው ነገር ምንድን ነው ነገ ጣና የሚባለውን ሀይቅ እንድማናየው እርግ ጋዜጠኛው፣ የመናገር ይችላለሁ። በከፍተኛ ደረጃ እየተስፋፋ እንዳለ ቅድም ለማለት ሞክሬ ያለው አጠቃላይ ደለሎች እየተሰሩ ነው። ጣና ከነበረበት የአማካይ ጥልቀቱ ዘጠኝ ሜትር ነበር። አሁንም መረጃዎች እንደሚያሳዩት ወደ አራት ሜትር ዝቅ እንዳለ ያሳየናል። በሂደት ይህ ሀይቅ የነበረው ቦታ ሜዳ ሊሆን እንደሚችል ምንም ጥርጥር የለኝም ማለት ነው። ምን መደረግ አለበት? መጀመሪያ ደረጃ በምሁራን መካከል መግባባት መኖር መቻል አለበት። ከዛ ላይ መንግስት በራሱ በዚህ ጉዳይ ላይ ትልቅ ትኩረት ሰጥቶ እንቅስቃሴ ማድረግ አለበት። አሁንም እኛም ባየነውና በተገነዘብነው የመንግስት ትኩረትን በጣም የላላ እንደሆነ ነው ያሳየን ማለት ነው። የጣና ሀይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ኃላፊ ዶክተር አያሌው ወንዴ ግን በዚህ ሀሳብ አይስማሙም። የለም አረሙ እየቀነሰ ነው ይላሉ። እያስኬድ ነው ያለን አረሙ እየጨመረ ሳይሆን እየቀነሰ ነው። የእንቦጭ አረምን የትኛው መንገድ እንደሚያስወግደው ስምምነት ላይ ባይደረስም በውጭ ሀገር የሚኖሩ ትውልድ ኢትዮጵያ ያቋቋሙት ዓለም አቀፉ ጣናን መልሶ ማቋቋም ማህበር በአምስት ነጥብ ስምንት ሚሊየን ብር ወጪ የተገዛውን ማሽን ወደ ባህር ዳር ከሰሞኑ ልኳል። ወጣት ይርጋ ለማንባቸው ማሽኑ ለማድረስ ከዩናይትድ ስቴትስ እንደመጣ ይናገራል። ትልቅ ማሽን ነው። ከገዛናቸው ሁለት ትልልቅ ማሽኖች ይሄ አንደኛው ነው ሲሆን ምናልባት ከሁለት ወር በኋላ ደግሞ ሁለተኛው ይገባል ማለት ነው። አጠቃላይ ወደ ሶስት መቶ ስልሳ አራት ሺ የአሜሪካን ዶላር ነው። ወሰነ ይህንን ማሽን ስትገዙ ግን እዚህ ካሉ የመንግስት አመራሮች ጋር የተወያያችሁት ነገር ይኖራል? ሌላ ሀገር ላይ የሚሰራ ማሽን እኛ አካባቢ ሲመጣ የማይሰራበት ምክንያት በራሱ እንቆቅልሽ። እኛ እንደ ማህበር ትልልቅ ባለሙያዎች ናቸው፣ ዩኒቨርሲቲ መምህራን ናቸው። በተለያየ ጊዜ ኢትዮጵያ በሚመጡበት ጊዜ ለጣና ጊዜ ሰጥተው ጣና ላይ ጊዜ አጥፍተው ተመራምረው ጥናቶችን ወስደው እንደዚህ የሚያደርጉት መነጋገር ከመገዛቱ በፊት ወይም ደግሞ አያስፈልግም የሚለውን በአንድ ጠረጴዛ ዙሪያ መወያየት ብቻ ኑሮ አሁን ያለው ላይ ዶክተር አያሌው ደግሞ አረሙ የሚጠፋው በሰው ጉልበትና በትራክተር ብቻ ነው የሚል አቋም ይዘዋል። በአብዛኛው ውጤት ላይ እያስመዘገበን ያለው አንደኛ የሰው ጉልበት በጣም በከፍተኛ ደረጃ የሰው ጉልበት ተጠቅሞ አቃጥሎ መውጣት። ከምንም በላይ ግን አሁን በእኛ በትራክተር አስሞክረን ውጤታማ ያገኘንበት አዲስ ኢኖቬሽን አንደኛ ከዚሁ የሚገጣጠም ነው ትራክተሩ የውጭ ምንዛሪ ይጠይቃል። ኢትዮጵያ ውስጥ የሚሰራ ትራክተር ነው። አሁን ወደ አስር ትራክተር አውቆ ተሰጥቶን አስሩን ትራክተር እያሰራን ያለን አሁን ሀያ ትራክተር በሰላሳው ሳይት ሰላሳ ትራክተር የምናደርጋቸው በጣም በቀላሉ ብዙዎቹ የተሰሩ የመጡት ማሽኖች በሙሉ አቅማቸውን እንኳን ቢሰሩ አስር ሰው የሚሸፍነውን አይሰሩ። ነገር ግን አሁን ይሄኛው ግን እስከ አስራ አምስት ድረስ ያውም በሀገር ውስጥ የተሰራ በአንድ ወጣት ጥረት የተሰራ ሆኖ እና በጣም በውድ ዋጋ ተገዝተው ያለ ስራ የቀሩትና በብልሽት ምክንያት አገልግሎት ያቋረጡት ማሽኖች እጣ ፈንታ ምንድን ነው የሚል ጥያቄ አንስቼ ነበር ለዶክተር አያለው ኦፕሬሽን ሲስተም ላይ ችግር አለብን። አንደኛ ትሬኒንጉ ያው የአምስት ቀን የሁለት ቀን የሶስት ቀን ስለሆነ መንዳት ነው እንጂ መጠቀም ምናም የሚባል ነገር የለም። ስለዚህ አንዲት ነገር ስትበላሽ ወዲያው ይቆማል። ወደብም የለንም። ስለዚህ ወደብ ስለሌለ የመስጠም ነገር ሞተራቸው ቶሎ የመበላሸት ነገር እንደዚህ ኬር የማድረግ የማኔጅመንት ችግር አሁንም ቢሆን አዲስ በሚመጡትም ቢሆን ሙሉ በሙሉ የመጠቀም እንትናችን ይህን ያህል ኢፌክቲቭ አይደለም። የጣና ተቆርቋሪ ምሁራን፣ ማህበረሰቡና መንግስት ተናበው እየሰሩ አይደለም። ይህ እስከ መቼ ይቀጥላል? ሌላው ለዶክተር አያሌው ያነሳው ጥያቄ ነበር። የኤጀንሲው የህዝብ ክንፍ ያለው፣ የቦርድ አመራር አለው፣ የራሱ ጣና ትረስት ፈንድ አካውንት አለው። በፋይናንስ ማገዝ ቢያስፈልግ በፋይናንስ ለዚህ ለዚህ የሚውል ብሎ መላክ ይቻላል። በግሩፕ መላክ መቆጣጠር ይቻላል። እንዴት እንደዋለ እንዴት እንደወጣም መቆጣጠር ይቻላል። ነገር ግን ሳንቀራረብ ግን ዝም ብሎ በማህበራዊ ድረገጽ በመነጋገር ብቻ እንቦጭ አይፈታም። እንቦጭ የሚፈጠው ተቀራርበን እስትራቴጂያችን ይዩት። ማንኛውም ዜጋ ስትራቴጂችን ይየው፣ ስትራቴጂያችን ይተቸው። ይህን ትችት አይቶ እገዛ ያደርግበት ሩም እያንዳንዱ ዜጋ አለው። ያንን ፕላትፎርም አዘጋጅተናል። ስለዚህ ያንን ፕላትፎርም እያየ ዌብሳይት አለን፣ በፌስቡክ እያየ እኛ የምናደርገውን እየተቸ ጣናን መታደግ ነው የሚሻለን። ስለዚህ ሁላችንም ከዚህ ኤጀንሲ ጋር በጋራ እንድንተባበር ከኤጀንሲ ጋር ብቻ ሳይሆን አድቫይዘሪ ቦርድ አለው፣ አማካሪ ምክር ቤት አለው። ብዙ ክንፍ ስላለው አሁንም የምሁራን ክንፉን አቀናሽተን ዩኒቨርሲቲዎችን አቀናሽተን እየሄድን ያለንበት ሁኔታ ነው ነገር ግን እስከ ዛሬ አንድ መሪ እዚህ ጉዳይ ለውሎ የሚል ተቋም ስላልነበረ አሁን ተፈጠረ የሚባለው ወጣ ገባ ያለ ነገር ወደ መስመር ለማስገባት እየሞከርን ያለ በጣና ሐይቅ ላይ የእምቦጭ አረም ዘጠኝ መቶ ሄክታር አካባቢ መሸፈኑን በቅርቡ እየወጡ ያሉ መረጃዎች አመላክተዋል። የፌዴራል መንግስት ለጉዳዩ ትኩረት በመስጠት የአረሙን ማስወገጃ ማሽን ለመግዛት ሶስት መቶ ሚሊዮን ብር መመደቡን ጠቅላይ ሚኒስትር ዓብይ አህመድ ከወራት በፊት ለሕዝብ ተወካዮች ምክር ቤት ባደረጉት ንግግር መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ